የዛሬው አጥቢያ ኮከባችን አህመድ መሐመድ ናስር ይባላሉ። ከረጅም ዓመታት ጀምሮ ኑሯቸው በዩናይትድ ስቴትስ አሜሪካ ቢሆንም ባለፉት ጥቂት ዓመታት ወደ አገራቸው ተመልሰው ወገንን በእጅጉ የሚጠቅም ተግባር አከናውነዋል። መለስካቸው አማህ አነጋግሯቸዋል። አቶ አህመድ ድን መሐመድ አሜሪካ ውስጥ ካሊፎርኒያ፣ ኦክላንድ ከተማ ለሀያ ዓመታት ያህል ኖረዋል። ወደ አሜሪካ ከመሄዳቸው በፊት የባንክ ሠራተኛ ነበሩ። ወደ አሜሪካ ከሄዱ በኋላም ባንክ ኦፍ አሜሪካ በተሰኘ ትልቅ ባንክ ውስጥ አገልግለዋል። የሂሳብ ሠራተኛ ናቸው። ከዚያ ደግሞ በዩኒቨርሲቲ ኦፍ በርክሊ በአስተዳደር ሠራተኝነት ተሰማርተው ቆይተዋል። ከዚያ ወደ ኢትዮጵያ መጡ። ለመኖር አሜሪካ ይሻልም ነበር፣ ለምን መጡ አልኳቸው። እንግዲህ እንደ አሜሪካ የሚሆነ አገር የለም ለመኖር። ኢትዮጵያን በወዳትም የአሜሪካን ኑሮ እወደዋለሁ። የመጣሁት ግን ለአንድ ዓላማ ነው። ዓላማውም ወገኖቼ እኔ የደረስኩበት እንዲደርሱ በማሰብ ቤተ መጻሕፍት ፐብሊክ ላይብራሪ ነጻ የሕዝብ ቤተ መጻሕፍት አቋቁሚ ወገኖችን ለመርዳት ሙከራ ካደረግኩ አራተኛ ዓመቴ ነው። አሁን በሶስተኛ ዓመቱ ወደ አስር ቤተ መጻሕፍቶች ከፍቻ አለሁኝ። የት የተከፈቱ? እነዚህ ቀበሌዎቹ እንኳ አያውቋቸውም። እንደ አካባቢዎቹ እስቲ ንገሩኝ። አካባቢው እንግዲህ የመጀመሪያው ሱሉልታ፣ ወልቂጤ፣ ሁለት ደግሞ ደብረ ዘይት ውስጥ፣ ደጀን ጎጃም ወልዲያ ወሎ፣ እነዚህ ቦታዎች እና አዲስ አበባ ላፍቶ ክፍለ ከተማና ካራ ቆሬ አሉ። በጠቅላላ ወደ አስር ቤተ መጻሕፍት ቤቶች ተከፍተዋል። ወገኖች እየተጠቀሙ ነው እና በጣም ደስ ብሎኛል። እንግዲህ እያንዳንዱ ሰው ደግሞ ይህንኑ ጥረት በአንድ ሰው ወይም በሁለት ሰው የሚሰራ አይደለም። ተባብረው እንደሚረዱኝ ተስፋ አድርጋለሁ። ለመሆኑ ወደ መጽሐፍት ቤት ወደ መክፈቱ ያደሉት ምክንያቱን ይነግሩኛል? ሁለት ወይም ሶስት ምክንያቶች ልጠቅስልህ እችላለሁ። በእምነቴ ሙስሊም ነኝ። አላህ እግዚአብሔር ረቢ ጋድ ለነቢዩ መሀመድ የመጀመሪያው ትእዛዝ ስገዱ የሚል አይደለም፣ ነግዱም የሚል አይደለም። ኤቅራእ ይላል። ኤቅራእ ማለት አንብብ ማለት ነው። እንዲያነብ ትእዛዝ ተሰጠው ማለት ነው። በዚህ ምክንያት ነው ቁርአን ለነቢዩ ሪቪል ያደረገው ማለት ነው እና የተገለጸላቸው እኔ ደግሞ መጽሐፍ ማንበብ ወዳለሁ። ይሄ የእሳቸው አንድ መለኮታዊ ሁለት ኔ መጽሐፍ ማንበብ መውደዴ ሶስተኛው ኦባማ አሁን ቤተ መንግስት ሲገባ የተናገረው አንድ ቃል ትሮ ዩር ጋጀትስ ኤን ሪድ ቦክስ ነው ያለው። እና ማንበብ ምርጫ አይደለም። አሁን ቅድም ወረቀት እንዳሳየው አንድ መቶ አንድ ምክንያቶች አሉት አንድ ሰው መጽሀፍ የሚያነብበት። ጭንቅላት ይሰፋል። ያለ ቪዛ አለም ላይ መጓዝ ትችላለህ። አስተማሪዎች ይኮሩብሃል። በራስ ትተማመናለህ። እውቀት ይሰፋል። ቋንቋን ታሻሽላለህ። ወላጆችን ታስደስታለህ። የሚያነብ ሰው አስተያየት መስጠት ይችላል። ማስጨነቅም ይችላል። እና በእነዚህ በነዚህ ምክንያቶች እኔም መሆነውን እንዲሆን እኔም ወደውን እንዲወዱ በፍላጎት እንዲያነቡ ማንበብ ምርጫ አይደለም ግዴታ ነው ብዬ ስላመንኩ ነው። ወደፊት ይህንን ቤተ መጽሀፍት መክፈቱን ሊቀጥሉበት ያስባሉ? በእውነት ጥሩ ጥያቄ ነው። እንግዲህ ያለፍኩበትን መከራና ስቃይ ሳየው ለሶስት ዓመታት ብረር ብረር የሚያሰኝ ነው። ግን አንድ ኬኔዲ የተናገሩት ንግግር አለ ኢፍናት አስ ሁ እኛ ካልሆን ማን ኢፍናት ቱዴይ ወን ዛሬ ካልሆነ መቼ? ስለዚህ እኔም ተነስቼ ከሄድኩ፣ ያም ተነስቶ ከሄደ ወገናችን ይጎዳል። እኔ ስቃይ ልቻል በደሉን እሳቱን ሁሉ ዋጥ ብዬ እስካሁን ድረስ ይህንን አድርጌ ያለው ትግሉ ይቀጥላል። እኔ ባልኖርም ድርጅቱ ስለሚኖር ይሄ ወገን ማስተማሮ ጉዳይ ደስታ ስለሚሰጠኝ ለእኔ ይህንን የሚከተሉ አሁን ጥሩ መተካካት አድርጌ ያለሁ ወጣቶችን መርጬ ይህን ስራ እንዲሰሩ አደርጋለሁ። ግን እዚህ እንቅፋት አጋጥሞኛል የሚል አንድምታ ነው ንግግሩ። ምን በምን ምክንያት ነው እንቅፋት ያጋጠመው? እንዴት ነው? አዎ እንግዲህ ላለፈው ሶስት አመት ትግል ውስጥ ያስገባኝ የቢሮክራሲው ማነቆ በጣም ትልቅ ነው። በጎ ፈቃደኝነት አታይም። ወደ አስራ አንድ መስሪያ ቤቶች ነው የተንከራተትኩት። አንዱ አደጋና መከላከል ነው። እኔ አደጋና መከላከል ከላይብረሪ ጋር በዘርብ ሃይማኖት ግንኙነት የላቸውም ብዬ ነው ማምነው። ማንንም ያምናል። ይሄንና ያንን ሁሉ ስቃይ አልፌ ነው እኔ እንደመጣው ተበሳጭቼ ብመለስ ኖሮ መጽሐፉ ጅቡቲ ላይ በሰብስ ነበር። እና ብዙ ኤጁኬሽናል መጽሀፎች ናቸው የመጡት ትምርታዊ የሆኑ መጻፎች በሙሉ ናቸውና ሊስቶቹ ሳይንስ፣ ሂሳብ፣ ኢንጂነሪንግ፣ ህግ፣ ኢንሳይክሎፒዲያ እና ኮምፒውተሮችም አብረው ተልከዋል። እና ይሄ መጻሕፍ ንበል በየቦታው በተከፈቱት 10 ቦታ በየቦታ ቦታ ላይ ሀያ ሺህ ሰው ቢጠቀም ምን ያህል ወጣት ወደ መጽሐፍ መመለስ፣ ወደ ትምህርት መመለስ። ዛሬ ዓለም አቀፋዊነት ውድድር ውስጥ ለመግባት ከተፈለገ በኳስ መጫወት ጫት በመቃም አይደለም፣ ውድድር የምንገባው በመማር በማወቅ ነው። ከትምህርት ከሚሰጣቸው ትምህርት በተጨማሪ የሚያነቡ አገሮች መሪዎች ናቸው ያለው ቶማስ ጄፈርሰን የአሜሪካኑ ፕሬዝዳንት፣ ሪዲንግ ኔሽንስ ሊዲንግ ኔሽንስ፣ የሚያነቡ አገሮች ቀዳሚዎች ናቸው። ቀዳሚ ለመሆን ማንበብ ምርጫ አይደለም ግዴታ ነው። እና ይህን ባለፍኩበት ሁኔታ መቼስ ተስፋ አስቆርጥ ነበር፣ ግን ተስፋ ባለመቁረጤ እኔ ልጎዳ ምንም አይደለም። በወገኖችን ግን በመጠቀማቸው በዛ የተካስኩ ይመስለኛል። በእውነቱ አሁን እንግዲህ መንኪዱ መንኪዳያዝ ነው እኔ ያደረጉትን ሊያረጉ የሚፈልጉ እኔ ብቻ አይደለውም የማንበብ ስሜት ያለኝ እንደ እኔ በእውነት ብዙ ሰው አንባቢ እንዳለ ነው ላረጋግጥ የቻልኩት ይህን በምን ላረጋግጥል ይችላለሁ በክንዳቸው እስከሚገነጠል ጀርባቸው እስከሚገብጥ ድረስ ከጉለሌ ቦሌ ከመርካቶ ከርቸሌ ድረስ መጽሐፍ የሚያዞሩ ወገኖቼ ወጣት ልጆች አሉ በእውነት ሀብት ቢኖረኝ ሲንሲየር ነምነግርህ ለእነዚህ ልጆች ቦታ ሰጥቼ ይህንን እውቀት ማስፋፋት የሚታገሉትን ልጆች በሙሉ ርብ ብረዳቸው ደስ ይለኛል። የኔን ስራ እየሰሩ ነው፣ በእጅ አዙር ማለት ነው። የእኛን ስራ እያደረጉ ነው ማለት ነው። መሰረታቸውን ስታይ እነዚህ ልጆች የኮሌጅ ግራጁዌቶች አይደሉም። ብዙዎቹ የገጠር የክፍለ ሀገር ልጆች ናቸው። የሰሜን የጎጃምና የጎንደር ልጆች ናቸው። አንዳንድ ጊዜ የምንላቸው አሉ። አጠገባቸው ቁጭ ብዬ ታነቡታላችሁ ስል እንዴ ጌታው አለኛ አንዱ ቅድም፣ ትልቁ ጥቅማችን እኮ ገንዘቡ ሳይሆን ከዚህ ከመጽሐፍ የምናገኘው እውቀት ከባህር የጠለቀ ነው ሲለኝ፣ አዎ ሰው ታጅድ በእውነት ሲኮራሁበት እንግዲህ፣ አንዱ ሲያደርግ ሌላው የሚከተልበትን መንገድ አንዱ ይጀምራል። ሁልጊዜ የትም ሀገር አንዱ ነው የሚጀምረው፣ ተከታዮቹ ብዙ ናቸው እና ውጭ ያላችሁት፣ በተለይ አሜሪካን ሀገር ያላችሁ ጓደኞች፣ ማውቃችሁም ማላውቃችሁም፣ ወገንን መርዳት ምርጫችን ይሁን። እናድርግለት። ይህንን ጭንቅላቱን አልባሌ ቦታ ላይ እንዳይውል እንከላከልለት። ሰርቶ ሚራክል ሊሰራ የሚችል ትውልድ አለ። ግን ጋይዳንስ ያስፈልገዋል። ጋይዳንሱ ደግሞ ከእያንዳንዳችን ነው። በጣም አመሰግናለሁ። አቶ ማድን እኔም አመሰግናለሁ።